በኢትዮጵያ ፌዴራል ከፍተኛ ፍርድ ቤት ተፈርዶባቸው ማረሚያ ቤት የሚገኙት የሙስሊሙ ማህበረሰብ ጥያቄዎች መፍትሔ አፈላላጊ ኮሚቴ አራት አባላት ዛሬ የይግባኝ ክርክራቸውን ሳያሰሙ ቀርተዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥተዋል። ጉዳዩ መቀጠሩ ደንበኞቻቸውን እንደሚጠቅም የአቤት ባይ ጠበቆች ተናግረዋል። ዝርዝሩን መለስካቸው አመሃ ይዟል። ክርክራቸውን በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለማሰማት ለሦስት ዓመታት ያህል የጠበቁት አራቱ የሙስሊሙ ማኅበረሰብ መፍትሄ አፈላላጊ ኮሚቴ አባላት ዛሬም ክርክራቸውን ለማቅረብ አልቻሉም። የፌዴራሉ ከፍተኛ ፍርድ ቤት ከሦስት ዓመታት በፊት በሰጠው ውሳኔና በጣለው ቅጣት ከሰባት እስከ ሀያ ዓመታት እስር የተፈረደባቸው አቶ አህመድ ሙስጠፋ፣ አቶ አህመዲን ጀበል፣ አቶ ካሊድ ኢብራሂምና አቶ መሐመድ አባተ ሁለት ድርጅቶችን ጨምሮ ከተቀሩት የኮሚቴው አባላትና ሌሎች ግለሰቦች ጋር በጠቅላላ በሰላሳን ተከሳሾች ላይ አቃቢ ሕግ ክስ መስርቶባቸው ነበረ። ከእነዚህ መካከል የበታች ፍርድ ቤቱ ዐሥራ ሁለቱን በነጻ አሰናብተዋል። በሌሎቹ ሁሉ ቢፈረድም አሁን በእስር ከሚገኙት ከአራቱ በስተቀር በተለያየ ሁኔታ ሁሉም ተፈተዋል። የነ አህመድ ሙስጠፋ ጠበቆች እንደሚያስረዱት ከተለመደው ውጭ እነዚህን አራት ተከሳሾች ጉዳይ ይግባኝ አሁን ከሚገኝበት ደረጃ ለማድረስ ከሦስት ዓመታት በላይ ወስዷል ይላሉ። ይሁንና ጉዳያቸው ደግሞ ከሌላ መዝገብ ጋር ተዳብሎ እንዲታይ አልፈለግንም ይላሉ። ከጠበቆቹ አንዷ ወይዘሮ አዲስ መሐመድ ምክንያታቸውን ይዘረዝራሉ። የይግባኝ ቅሬታችን ብዙ ናቸው። ስለዚህ ይሄ በሆነበት ሁኔታ በዚህ በተጨናነቀ ሁኔታ ክርክሩ ቢሰማ ተገቢ የሆነ ፍትህ አናገኝም ብለም ስለምናስብ ደንበኞቻችንም ቀጠሮ ተቀይሮ ሰፊ በሆነ አዳራሽ ማረሚያ ቤት ቤተሰብ የማይገባ ስለሆነ ቢያንስ እንኳን በግልጽ ችሎት የነበረው ክርክር ምን ይመስላል የሚለውን መከታተል እንዲችሉ ሰፊ አዳራሽ ላይ እንዲሆንላቸው ጠይቀዋል እነሱ። ፍርድ ቤቱም ይህንኑ ተቀብሎ ተለዋጭ ቀጠሮ ለመጋቢት አስራ ሶስት ሁለት ሺ አስር ዓመተ ምህረት ይግባኙን ለመስማት ተይዟል። በዚህ መካከል የወከሏቸው ደንበኞቻቸው የእስር ጊዜ እንደሚራዘምና የተፋጠነ ፍትሕ የማግኘት መብታቸው እንደተጣበበ ማየት ይቻላል። ለምን ይህንን መረጣችሁ የሚል ጥያቄ አንስቻለሁ። ሌላው ጠበቃ አቶ መሐመድ አብደላ ለደንበኞቻቸው ይጠቅማል ያሉትን ይዘረዝራሉ። በአጠቃላይ የወንጀል ህግ መርህ እና በፍትህ አስተዳደር መሰረት የዘገየ ፍትህ እንደተነፈቀ ይቆጠራል። ደመኞቻችን የግባኝ የማቅረብ ፍላጎታቸውን ለከፍተኛ ፍርድ ቤት ከገለጹ ከሶስት አመት በላይ ሆኗቸዋል። የተፋጠነ ፍትህ የማግኘት መብታቸው ሊጠበቅ ይገባል። ያም ሆኖ ግን አሁን ባለው ሁኔታ በተጨናነቀ ሁኔታ ሁለት አመት በላይ የወሰደ የክርክር ሂደት ከ ከአስር ሺህ በላይ ሰነዶች ያሉት መዝገብና በመቶዎች የሚቆጠሩ ምስክሮች የተሰሙበትን መዝገብ በእንደዚህ አይነት የተፋጠነ እና ክስን ወይም ቅሬታን ማቅረብ በማይቻልበት ሁኔታ መሄዱ ለደንበኞቻችን ራሱ ጥቅም የሚሰጥ አይደለም፣ እንደውም የሚጎዳ ነው እና ከዚህ አንጻር ከጠበቁት ሶስት አመት የማይበልጥ በመሆኑ በቀጣይ ጊዜ የተፋጠነ ፍትህ አግኝተው ደንበኞቻችን የፍትህ ተጠቃሚ ይሆናሉ የሚል ተስፋ አለን። ሁለቱም ጠበቆች ቀደም ሲል መንግሥት እንደ ገለጸው ይሰጣል በሚባለው ምህረት ደንበኞቻቸው እንደሚፈቱ ያላቸውን ጠንካራ ተስፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ